የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሐሙስ፣ በአራት ዓመት አንድ የሚመጣው ጳግሜ ስድስት 2011 ነው። ለመላ አድማጮቻችን እንኳን ለኢትዮጵያ አዲስ ዓመት ዋዜማ አደረሳችሁ እንላለን። አብራችሁን ካመሻችሁ ከምናስደምጣችሁ ዘገባዎች መካከል ሕጎችን ለማውጣት ስልጣን የተሰጠው የሕዝብ ተወካዮች ምክር ቤት ዛሬ በሚደመደመው የ2011 የሥራ ዘመኑ ምን ያክል ገዢ ሰነዶች እንዳጸደቀ እናሰማችኋለን። በጣም ረጅም ጊዜ ወስደው በምክር ቤቱ ውይይት የተደረገባቸው ክርክሮች እና ሀሳቦችም ብዙ የተራመዱባቸው ልዩነቶችም የተስተናገዱባቸው አዋጆች ነበሩ። የህዝብ ተወካዮች ምክር ቤት ምክትል አፈጉባኤ የሆኑትን ሽታዬ ምናለን ነው የሰማችኋቸው። ሙሉ ዘገባው ቆየት ብሎ ይደመጣል። እንግዲህ የሰላም ጉዳይ እጅግ በጣም አሳሳቢ ነው በሚል የሚቀጥለው አመት የክልሉ መንግስት ለሰላም ከፍተኛ ትኩረት ሰጥቶ ይሰራል። የአማራ ክልል ፕሬዚዳንት የሆኑትን ተመስገን ጥሩነህን ነው የሰማችኋቸዋል። የአዲስ ዓመት መልእክታቸውን ባስተላለፉበት ወቅት የክልሉን አጠቃላይ ሁኔታ የሚመለከት ማስገንዘቢያም ሰጥተዋል። ከአፍታ ቆይታ በኋላ ይደመጣል። እነኚህና ሌሎች ዘገባዎች በተከታታይ ይደመጣሉ። የበዓሉ ዜማ እንደመሆኑ ሙዚቃ መገባበዛችንም አይቀርም። አድማጮች፣ ሀብታሙ ስዩም አብሬያቸው አመሻለሁ። በመጀመሪያ አጫጭር ዜናዎችን እናሰማችኋለን። በኢንተርኔት አማካኝነት በማጭበርበር ገንዘብ በመቀበል የተወነጀሉ በመቶዎች የተቆጠሩ ሰዎች ናይጄሪያና ዩናይትድ ስቴትስ ውስጥ መያዛቸውን የዩናይትድ ስቴትስ የፍትህ ሚኒስተር ገለጸ። በብዙ ቢሊዮን ዶላር የሚቆጠር ገንዘብ በማጭበርበር ተግባር የተወነጀሉ ወደ ሶስት መቶ የሚሆኑ ሰዎች በቁጥጥር ስር የዋሉት በዓለም አቀፍ ደረጃ በተቀናጀ እንቅስቃሴ መሆኑ ታውቋል። አራት ወር በወሰደው እንቅስቃሴ በጠቅላላው 281 ሰዎች የተያዙ ሲሆን 167ቱ የተያዙት ናይጄሪያ፣ 74ቱ ዩናይትድ ስቴትስ ውስጥ መሆኑ ተገልጿል። ኬንያ፣ ጋና፣ ፈረንሳይ፣ ጣሊያን፣ እንግሊዝና ጃፓን ውስጥም የተያዙ እንዳሉ ነው የተመለከተው። ኦፕሬሽን ሪዋይርድ በሚል ስያሜ በተወሰደው እርምጃ 3.7 ሚሊዮን ዶላር መወረሱ ታውቋል። ባለፈው ሳምንት ሕክምና ላይ በነበሩበት በሲንጋፖር ሆስፒታል ያረፉት የቀድሞ ዚምባብዌ ፕሬዚዳንት ሮበርት ሙጋቤ አስክሬን ዛሬ ሀራሬ ገብቷል። ለ37 ዓመታት ዚምባብዌን የገዟት ሙጋቤ ያረፉት በ95 ዓመታቸው ሲሆን ቅዳሜ ሃራሬ ላይ በመንግሥታዊ ደረጃ በተሰናዳ ግዙፍ የጸሎትና ፍትሐ ሥነ ሥርዓት ስንብት ይደረግና እሁድ ቀብራቸው ይፈጸማል ተብሎ ይጠበቃል። የሮበርት ሙጋቤን አስክሬን ከፍተኛ የሀገሪቱ ባለሥልጣናት፣ ከፍተኛ ወታደራዊ መኮንኖች፣ በሺዎች የተቆጠሩ ለቀስተኞች በሐዘን አቀባበል አድርገውለታል። የአሁኑ የሀገሪቱ ፕሬዚዳንት ኤመርሰን ምንጋጋዋ እስከ ቀብሩ ዕለት ድረስ ብሔራዊ የሐዘን ወቅት የሚዘልቅ ማወጃቸው ይታወሳል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ፓርላማውን በማገድ የወሰዱት እርምጃ ሕገወጥ ነው ሲል የስኮትላንድ ፍርድ ቤት ውሳኔ ሰጥቷል። ዳኞቹ የጠቅላይ ሚኒስትሩ እገዳ እንዲቀለበስ ትዕዛዝ ሳይሰጡ ጉዳዩ በብሪታንያ ጠቅላይ ፍርድ ቤት ውሳኔ ሊሰጥበት የሚገባ ነው ብለዋል። መንግስት ውሳኔውን ተቃውሞ ይግባኝ እንጠይቃለን ብለዋል። ለአምስት ሳምንታት የሚጸነው የብሪታንያ ፓርላማ እገዳ ትናንት ማክሰኞ ስራ ላይ ውሏል። አድማጮች፣ ለአሁኑ ያሉን አጫጭር ዘገባዎች እነዚህ ናቸው። አሁን ዝርዝር ወዳሉት ዘገባዎች እናመራለን። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ቆዩ። ወደ ቀዳሚው ዘገባችን እናመራለን። በዛሬ ውለት እንግዲህ ቀደም ተብሎ እንደተሰማው የኢትዮጵያ መከላከያ ሰራዊት በተለያዩ የሽብር እንቅስቃሴዎች ላይ የተሰማሩ ሰዎችን በቁጥጥር ስር ማድረጉ ተሰምቷል። የፌድሪ የሀገር መከላከያ ሰራዊት ከአይኤስ የሽብር ቡድን ጋር የተያያዙ ሰዎችን ነው እንግዲህ በቁጥጥር ስር መዋሉን ያሰማው። ጽዮን ግርማ ዝርዝር አላት። የጦር ኃይሎች ምክትል ጠቅላይ ኢታ ማዦር ሹምና የዘመቻ መምሪያ ኃላፊ ጀኔራል ብርሃኖ ጁላ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ከተያዙት አባላት በተጨማሪ በጥብቅ ክትትል ላይ የሚገኙ እንዳሉ ጠቁመዋል። ጀኔራሉ በዚሁ ቃለ ምልልሳቸው አይኤስ ኢትዮጵያ ውስጥ በተለያዩ ቦታዎች ለመንቀሳቀስ ተደጋጋሚ ጥረት አድርጎ እንደከሸፈበት ገልጸው፣ ነገር ግን ከተለያዩ አካባቢዎች የመለመላቸው ስልጠና የወሰዱና የተጠመቁ ሰዎች እንዳሉ መንግስት እንደደረሰበት ተናግረዋል። ስለ ጉዳዩ ባብራሩበት የቃለ ምልልሱ ክፍልም በአሁኑ ወቅት የአይኤስ አባላት ምን እያደረጉ እንዳሉ፣ የት ቦታ በመንቀሳቀስ ላይ እንደሚገኙ፣ ከነማን ጋር ግንኙነት እንዳላቸው፣ በከተሞች ውስጥ ያሉት ሰዎቻቸው እነማን እንደሆኑ፣ ምን እየሰሩ እንዳሉ፣ እቅዳቸው ምን እንደሆነና ሌሎች መግለጽ የማያስፈልጉ ጉዳዮችም እጅግ ከፍተኛ ክትትል እየተደረገባቸው ነው ብለዋል። መከላከያ ሰራዊቱ አገሪቱን ለመጠበቅ በተጣለበት ከባድ ኃላፊነት መሰረት ጠንክሮ እየሰራ መሆኑን የገለጹት ጄኔራሉ ሃገራችንንና ሕዝባችንን ከየትኛውም አደጋ ለመጠበቅና ለመከላከል ባለብን አደራና ከባድ ኃላፊነት የተነሳ ቀን ከሌት አንተኛም ብለዋል። ከ20 ቀናት በፊት የአሜሪካ ድምፅ ሶማሊያ የሚገኘው የእስላማዊ መንግስት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመል የሚያስችሉትን በአማርኛ በድምፅና በቪዲዮ የተቀረጹ ጃሃዳዊ የቅስቀሳ ውጤቶችና ጽሁፎችን ሊያወጣና ሊያሰራጭ እንደሆነ ምንጮቹን ጠቅሶ ዘገባ ማሰናዳቱ ይታወሳል። እስላማዊ መንግስት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ ውስጥ የሚገኘው የሳህን የምርምር ኢንስቲትዩት ዳይሬክተር ማት ብራይደን ከአሜሪካ ድምጽ የሶማሌኛ አገልግሎት ባልደረባ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስም አስታውቀው ነበር። ኢሲስ ሲዝ ኢትዮጵያ ፖቴንሻል ኦፖርኒቲ ነው ግሩፕ ሀዝ ብን አይሲስ ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም፣ ህልውናውን ግን አስጠብቆ እስካሁን መቆየት ችሏል። በዚህ ጉዳይ ላይ ላሉን ጥያቄዎች ሰፋ ያለ ማብራሪያ ለማግኘት የኢታማዦር ሹሙ ጽፈት ቤት ኃላፊ የሆኑት ኮሎኔል ተስፋ ያያሌው ጋር ስልክ ደውለን ነበር። በመጀመሪያ ገበያ መሀል መሆናቸውን ጠቅሰው ከአስር ደቂቃ በኋላ እንድንደውል ነገሩን። የተባለውን ያህል ደቂቃ ደቂቃ ጠብቀን እንዲሁም በጣም በተደጋጋሚ ደውልን በመጨረሻም አንዲት ሴት ስልኩን አንስተው እንደሌሉ ገለጹልን በዚህም ምክንያት በዚህ ጉዳይ ላይ ለዛሬ ተጨማሪ ማብራሪያን አካተን ማቅረብ ሳንችል ቀርተናል እንዳገኘን ይዘን እንመለሳለን ከጋቢና ቪኦኤ ጋር ናችሁ ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው አሁን ወደ ባህር ዳር እናቀናለን የአማራ ክልል ገዢ ፓርቲ አመራሮች ተመሳሳይ አቋም እንደሌላቸው ተደርጎ የሚቀርበው መረጃ በአንዳንድ አክራሪና ጽንፈኛ ብሔርተኞች ሆኑ ተብሎ የሚሰራጭ አሉባልታ ነው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ገልጸዋል። ርዕሰ መስተዳደሩ ይህን የተናገሩት አዲሱን ዓመት ምክንያት በማድረግ የእንኳን አደረሳችሁ መልእክት ባስተላለፉበት ወቅት ነው። አስቴር ምስጋናው ዝርዝር አላት። ኢትዮጵያ ህዝቦች ለሁሉም ክልሎች ብሔር ብሔረሰቦች እንዲሁም ደግሞ ለአማራ ብሔራዊ ክልላዊ መንግስት ህዝቦች፣ ለአማራ ብሔር ተወላጆች እና በሌሎች ክልሎች ለሚኖሩ ህዝቦች እንዲሁም በውጭም በሀገር ውስጥ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለ2012 ዓ.ም በሰላም አደረሳቸው ለማለት እፈልጋለሁ። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ አዲሱን ዓመት ምክንያት በማድረግ የሰጡት ጋዜጣዊ መግለጫ ወደዚህ ኃላፊነት ከመጡ በኋላ የመጀመሪያው ነው። በሰኔ 15ቱ ጥቃት የተገደሉትን የቀድሞ ርዕሰ መስተዳደር ዶክተር አምባቸው መኮንንን ተክተው የመጡት አቶ ተመስገን በዚህ ጋዜጣዊ መግለጫ በአሮጌው ዓመት የተከናወኑ ተግባራትን ወደ ኋላ ተመልሰው ተመልክተዋል። ለአዲሱ ዓመት የተያዙ እቅዶችንም አብራርተዋል። በዚህ መሰረት በዘንድሮ ዓመት በክልሉ ከታየው የሰላም መደፍረስ ጋር ተያይዞ የተቀዛቀዙ ተቋማትን የማጠናከር ስራ እንደሚሰራ ተናግረዋል። የክልሉን ሰላም ማረጋጋት፣ አዳዲስ የስራ እድል ፈጠራዎችን መዘርጋት ኢንቨስትመንትን ማስፋፋትና ቱሪዝሙን ማነቃቃት ዋነኛ አጀንዳቸው መሆኑን ጠቁመዋል። በተለይ የዚህ ሁሉ መሰረት የሆነውን ሰላም የማጠናከር ስራ ልዩ ትኩረት ይሰጠዋል ነው ያሉት። አንደኛውና የመጀመሪያው የሰላም ጉዳይ ነው። እንደምታውቁት የክልላችን ሰላም፣ የሀገራችን ሰላም የሚያሳስብ ጉዳይ ሆኖ ቆይቷል። 2011 ዓ ም የክልላችንን ፕሬዚደንት ጨምሮ ምክትሎቻቸውን ያጣንበት ዓመትም ጭምር ነው። ስለዚህ የተለየ ትኩረት በሚቀጥለው ዓመት ህብረተሰቡ ሰላሙን በራሱ ጠብቆ ከጸጥታ ኃይሉ ጎን ተሰልፎ ወደ ልማት እና ወደ ዲሞክራሲያዊ ስርአት ግንባታ እና ድህነትን ወደ መዋጋት እንደሚያዘነብል ተስፋላይ በዚህም አንዱ የሰላም ጉዳይ እጅግ በጣም አሳሳቢ ነው በሚል የሚቀጥለው ዓመት የክልሉ መንግስት ለሰላም ከፍተኛ ትኩረት ሰጥቶ ይሰራል። በአዴፓ አመራሮች መካከል የዓላማና የተግባር አንድነት እንደሌለ በአንዳንድ ወገኖች የሚሰጡ መረጃዎችን በተመለከተም አስተያየት ሰጥተዋል። አዴፓን እንደ ፓርቲ ከማየት ይልቅ በግለሰቦች ከፋፍሎ የሚያዩ ኃይሎች ከዚህ ቀደም በአማራ ሕዝብ ላይ ሲፈጠር የነበረውን ችግር እንዲቀጥል የሚፈልጉ አክራሪና ጽንፈኛ ብሄርተኞች ናቸው ነው ያሉት። በአማራ ብሄር ተወላጆች ይፈጠር የነበረውን ጫናና ይፈጠር የነበረውን ችግር ጉስቁልና ለማስቀጠል የሚፈልጉ አንዳንድ ኃይሎች እንደዚህ አይነት እንትኖችን ይከተላሉ። ይህን የሚጽፉ ሰዎች የነገር ጠፍቷቸው አይመስለኝም። ነገር ግን አንዳንድ ጊዜ አጀንዳ በመፈለግ አመራሩን በመከፋፈል ወደ ስልጣን ለመውጣት ወይም ደግሞ የተለየ አክራሪ ብሄርተኛ የምንላቸውን አይነት ጽንፍ የሚከተሉ ድርጅቶች ይህንን አቅደው ይሰራሉ። ይሄ አንዳንዶች ይህን የሚሰራ ቲምም አቋቁመው የሶሻል ሚዲያ ቲም፣ በጣም በተጠናከረ ሁኔታ በሶሻል ሚዲያም የሚዋጉናሉ። በዚህ በኩል እከሌ እንዲህ ነው፣ እከሌ እንዲህ ነው የሚሉ የጎጠኝነት አስተሳሰቦች አሉ። ይሄ ለአማራ ህዝብ ለአማራ ክልል ህዝብ የሚጠቅም አይደለም። ለኢትዮጵያም የሚጠቅም አይደለም። የአማራ ህዝብ ለኢትዮጵያዊነት ብዙ ዋጋ የከፈለ ህዝብ ነው፣ ከሌሎች ወንድምና እህት ህዝቦች ጋር ማለት ነው። በአሁኑ ሰዓት የተደራጀው አመራርም እንዲህ አይነት ጉዳዮች ውስጥ ያለ አይደለም። ጠንክሮ የወጣ አመራር ነው። ሁሉም በራሱ ስራዎችን ይሰራል። ያ ማለት ግን ሁሉም አመራር ደግሞ ሁሉ ነገር አለው ማለት አይደለም፣ ሙሉ ነው ማለት አይደለም። ተደጋግፈን ነው የምንሰራ። ዝም ብሎ በተወሰኑ ሰዎች የሚጠመዘዝ ድርጅት የሚጠመዘዝ ክልል አድርጎ መውሰድ በጣም ተገቢ አይደለም። እና አሁን ያለው የአመራር ስምሪትም የአመራር ምደባም እጅግ በጣም የጠነከረ ወደፊት ተስፋ የሚሰጥበት ህዝቡም ተስፋ ያደረገበት ቁርጠኛ የሆነ አመራር ነው የሚል ግምገማን ያለ በግል አቶ ተመስገን አያይዘውም ከለውጡ በኋላ አዴፓ አሁን ባለበት ቁመና ራሱን አጠናክሮ የቆመ ማንም ተጽዕኖ የማያደርግበት በራሱ ነገሮችን የሚወስን ፓርቲ መሆኑን አስረድተዋል። በአሁኑ ሰዓት አዴፓ ከምን ጊዜውም በላይ ጠንክሮ የወጣበት እና ችግሮቹን አይቶ ገምግሞ በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ በውስጡ ጉዳዮችን እየወሰነ የሚሄድ ድርጅት ነው። አሁን ባለበት ቁመና በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ የሚመራ ማንም ሰው ወይም ደግሞ ማንም ድርጅት ተጽዕኖ የማያሳድርበት እና ጎልቶ የወጣ ድርጅት ነው ብሎ መውሰድ ይቻላል። ከለውጥ ኃይሎች መካከልም አንዱ ድርጅት ነው። በዘንድሮ ዓመት በህወሀትና በአዴፓ መካከል የነበረውን አለመግባባት በአዲሱ ዓመት በምን መልኩ ይቋጫል ተብለው ከጋዜጠኞች ለቀረበላቸው ጥያቄ አቶ ተመስገን ሲመልሱ አዴፓ ያለው አቋም የአማራን ሕዝብ ጥያቄ በሰላማዊ መንገድ መፍታት መሆኑን ነው ያብራሩት። እንግዲህ እርቅ ሲባል በአንድ ወገን ብቻ የሚደረግ ስላልሆነ በእኛ በኩል ሁሌም ዝግጁ ነን። በአዴፓ በኩል ያነሳናቸው ጥያቄዎች አሉ። እነዚህ ጥያቄዎች መመለስ አለባቸው የሚል አቋም አለን እንደ ድርጅት። ይሄ የእኛ ብቻ ሳይሆን የህዝባችንን ጥያቄ ነው። ስለዚህ የህዝባችንን ጥያቄ ለመመለስ በሰላማዊ መልኩ መደራደር፣ መነጋገር እና ዲሞክራሲያዊ በሆነ መልኩ ደግሞ እንደ እህት ድርጅት ተግባብተን መፍታት እንፈልጋለን። ለዚህ ድርድር እነሱ ዝግጁ እስከሆኑ ድረስ ሰላማዊ የሆነ የህዝቦች አንድነት እና መቀራረብ አሁንም እየቀጠለ ነው። ድርጅቶች እርስ በርስ ቢካሰሱም በህዝቡ ውስጥ ያለው ሁኔታ እሱን የሚያሳይ አልነበረም። የህዝቡም ሁኔታ እንደዚያ ቢሆን ኖሮ እስካሁን የሆነ ነገር ላለመፈጠሩ ምንም ዋስትና አልነበረም። ችግሮቻችንም በጠረጴዛ ዙሪያ በውይይት መፍታት ያስፈልጋል የሚል አቋም ነው ያለን። ይህ አቋማችን ድሮም የነበረ ነው። የሚቀጥለው ዓመትም ምንም የሚቀየር ነገር የለም። በዚሁ እንቀጥላለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አሜሪካውያን ዛሬ እንደ ኢሮፒያን አቆጣጠር መስከረም 11 2001 ዓ.ም የተፈጸመውን የአሸባሪዎች ጥቃት አስበውለዋል። በቨርጂኒያና ፔንሳልቬኒያ ክፍለ ግዛቶች በተፈጸሙ ጥቃት ወደ 3,000 የሚጠጉ ሰዎች አልቀዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከባለቤታቸው ሜላንያ ትራምፕ ጋር ሆነው በዋይት ሐውስ ቤተ መንግሥት በተደረገው የመታሰቢያ በዓል ወቅት ሙታኑን ለማሰብ የተደረገውን የአንድ ደቂቃ ዝምታ መርተዋል። አሸባሪዎቹ ከጠለፏቸው ሁለት ጄት አውሮፕላን አንደኛው ኒውዮርክ ከተማ ላይ የነበረውን ሰማይ ጠቀስ የዓለም ንግድ ማዕከል ሰሜን ክፍል የመታበት ጊዜ ታስቧል። ወደ ኋላ ደግሞ የአልቃይዳ አሸባሪዎች ፔንታገን በሚባለው የዩናይትድ ስቴትስ የመከላከያ ሚኒስቴር ዋና ጽሕፈት ቤት ሕንፃ ላይ የተጠለፈ አውሮፕላን አብረው ሲጥሉ ለተገደሉት የ184 ሰዎች ቤተሰቦች በተደረገው ሥነ ሥርዓት ትራምፕ ንግግር አድርገዋል። ዛሬ ሀገራችን መስከረም 11 2001 ዓ ም እንደ አውሮፓውያን አቆጣጠር ማለት ነው። ከእኛ የተሰረቁትን ወደ 3000 የሚጠጉ ሰዎችን ታስባለችና ታከብራለች። የአልቃኢዳ አሸባሪዎች የአሜሪካ አውሮፕላን በረራ 77ን ጠልፈው ፔንታገን ላይ በከሰከሱበት ወቅት እዚህ መሬት ላይ 184 ሰዎች ተገድለዋል። የመስከረም 11ዱ ጥቃት በእያንዳንዱ አሜሪካዊ ነፍስ ውስጥ ሰርጿል። ድንጋጤ፣ ሐዘንና ቁጣ የሰፈነበት ዕለት ነበር ብለዋል ትራምፕ። ፕሬዚዳንት ትራምፕ አያይዘውም እኛ ዛሬ እዚህ ያለነው ምንጊዜም ቢሆን ላለመርሳት ቁርጠኝነታችንን ለማደስ ነው ሲሉ ለሙታኑ ቤተሰቦች ቃል ገብተዋል። የአሸባሪዎቹ ጥቃት ዓላማ የኑሮዚያችንን ለመገዳደር፣ ቅስማችንንም ለመስበር ነው ብለዋል። አድማጮች በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። ወደ ቀጣዩ ዘገባ እናምራ። ዛሬ በሚደመደመው የ2011 ዓ ም በኢትዮጵያ ግዛት ውስጥ ተፈጻሚ የሚሆኑ ሕጎችን የማጽደቅ ሥልጣኑ ያለው የህዝብ ተወካዮች ምክር ቤት ዘጠና ሕጎችን የብድር ስምምነቶችንና ውሳኔዎችን ማጽደቁ ተሰምቷል። አንዳንዶቹ የህዝብ እንደራሴዎች በሙሉ ድምፅ ተስማምተው ያጸደቋቸው ሲሆን አንዳንዶቹ ደግሞ ባልተለመደ ሁኔታ ከፍተኛ ሙግት ብሎም አለመግባባት ተስተናግዶባቸዋል። አጭር ዘገባለን ላለፉት አስራ አራት ዓመታት በተለያዩ ዞሮዎች የሀገሪቱን ከፍተኛ ህግ አውጭ ተቋም በምክትል አፈ ጉባኤነት ላገለገሉት ወይዘሮ ሽታዬ ምናለ የ2011 ዓ ም የህዝብ ተወካዮች ምክር ቤት ክራሞት መንፈሱ ከነባሩ ለየት ያለ የተሻለም መሆኑን ያወሳሉ። ምክንያቱ ደግሞ ለወትሮ ህግ በማጽደቅ ሂደቱ የተለያዩ ሐሳቦች የማይሰሙበት ፓርላማ አሁን አሁን ከረር ያሉ ሙግቶችንና ቅዋሚዎችን ሳይቀር ማስተናገዱ ነው። ብዙ ውይይት የተደረገባቸው ለምሳሌ የምግብና መድኃኒት አስተዳደር አዋጅ፣ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ፣ የአስተዳደር የወሰንና ማንነት ኮሚሽን ማቋቋሚያ አዋጅ የእርቀ ሰላም ኮሚሽን ማቋቋሚያ አዋጅ፣ የሲቪል ማህበራት ና ድርጅቶች አዋጅ እና የፖለቲካ ፓርቲዎች የምርጫና የምርጫ ስነ ምግባር አዋጅ ታሰሉት በጣም ረጅም ጊዜ ወስደው በምክር ቤቱ ውይይት የተደረገባቸው ክርክሮች እና ሀሳቦችም ብዙ የተራመዱባቸው ልዩነቶችም የተስተናገዱባቸው አዋጆች ነበሩ። የህዝብ ተወካዮች ምክር ቤት በ2011 ዓ ም የስራ ዘመኑ በኢትዮጵያ ግዛት ላይ የሚተገበሩ ወሳኝ አዋጆችን የብድር ስምምነቶችንና ውሳኔዎችን አጽድቋል። እንደ አጠቃላይ ከዘጠና በላይ ውሳኔዎች፣ አዋጆች እና ከሀገራት ጋር የተደረጉ ጋራ የሁለትዮሽ ስምምነቶች እና የብድር ስምምነቶችም ጭምር በምክር ቤቱ ቀርበው ስለሆነ የሚጸድቁት ከዘጠና በላይ ይሆናሉ። በከፋፍለን በየ ዘርፋቸው ስናያቸው ከሀያ በላይ ውሳኔዎች፣ ከሰላሳ በላይ አዋጆችና ወደ ሰላሳ ስድስት የሚደርሱ የብድር እና ከተለያዩ ሀገራት ጋር የተደረጉ የንግድ በጋራ የመስራት የሳይንስ የመሳሰሉ ስምምነቶች ተደርገዋል። እነዚህ ሁሉ አዋዦች፣ የብድር ስምምነቶችና ውሳኔዎች ቢጸድቁም ቅሉ የበዛው ዜጋ ስለ አዳዲሶቹ ገዢ ሰነዶች እውቀቱ እንዳለው ወይዘሮ ሽታ ይጠራጠራሉ። ሕግን አለማወቅ ከተጠያቂነት አያድንም የሚለው የተለመደ ንግግር ዜጎች የሚጸድቁ ህጎችን አስሰው እንዲያውቁ የእጅ አዙር ኃላፊነት መጣሉ ሙን ነው። የተወካዮች ምክር ቤት በራሱ ይህን ህግ አውጥቻለሁ፣ ይህን ውሳኔ ወቁልኝ በማለት ረገድ ቀሪ ስራዎች እንደሚጠበቁበት ምክትል አፈ ጉባኤዋ ያምናሉ። የተደራሽነቱ ነገር ትክክል ነው፣ ጥያቄ ውስጥ እየገባ ያለ ነገር ነው። በዚህ በኩል እኛ እንግዲህ በዌብ ሳይታችን እንጭናለን። እንደገና ሌላ በተወሰነ ደረጃ እናደርሳለን ብለን ተስፋ የምናደርግበት ምክር ቤቱ ወደ ምርጫ ክልል የምክር ቤት አባላቱን ያሰማራል፣ በአመት ሁለት ጊዜ ማለት ነው። ስለዚህ በዚህ መንገድ ወደ የክልላችን ስንሄድ የወጡ አዋጆችን የትኞቹ አዋጆች እንደሆኑ እና በተለይ ደግሞ ተግባራዊ ሲሆኑ ህቡን በቀጥታ ይደርሱታል ተብለው እና ወይ በህይወቱ ውስጥ ተጽዕኖ ያሳድራሉ ተብለው የሚታሰቡ አዋጆች ለማድረስ እንሞክራለን ቤት አባላት ይሰጣሉ ግን በመስማት ብቻ ተግባራዊ ማድረግ እጥረት ስላለው በህትመቱም በኩል ስርጭቱም የራሱ ችግር ስላለው በቀጣይ በዚህ ዙሪያ ግን በጣም ሰፊ ስራ መሰራት አለበት። በዌብሳይታችን የሚጫነውም ሁሉም የህብረተሰብ ክፍል ሊደርሰውና ሊያውቀው ሊረዳው ስለማይችል ሌሎችን አማራጮች ማሰብ ግን በሂደት ግድ ይላል ማለት ነው። በዓለም ባንክ የሁለት ሺ አስራ ሰባት ሪፖርት መሰረት ከሰባ በመቶ በላይ የሆነውን የኢትዮጵያ ህዝብ ቁጥር የሚሸፍኑት እድሜያቸው ከሰላሳ አመት በታች የሆኑ ወጣቶች ናቸው። እነዚህን ወጣቶች ለተሻሉ እድሎች የሚያበቁ ህጎች፣ ከጉዳት የሚታደጉ አዋጆች የማስፈለጋቸው ጉዳይ አያጠያይቅም። የህዝብ ተወካዮች ምክር ቤትም ለኢትዮጵያን ወጣቶች ይበጃሉ ያላቸውን አዋጆች፣ ስምምነቶችና ውሳኔዎች እንዳጸደቀ ምክትል አፈ ጉባኤ ሽታዬ ምናለ አክለዋል። የተማሩ ወጣቶችንና ያልተማሩትንም ቢሆን በተገቢው ደረጃ አሰልጥኖ ከጉልበት ብዝበዛ ነጻ ሆነው ህጋዊ በሆነ መንገድ በተለያዩ ሀገራት ወጥተው የስራ እድል የሚፈጠርበት አዲስ አሰራርን ተዘርግቷል። ይሄም አንዱ ነው። አሰሪና ሰራተኛ የውጭ የስራ ስምሪት አዋጁን አጽድቀናል። ስለዚህ ከወጣቶች ጋር እንደተባለው በተለይ ደግሞ ከየዩኒቨርሲቲው ግራጁዌት እያደረጉ ወደ ስራ መግባት የሚገባቸው ግን የስራ ስምሪት ያላገኙ ወጣቶችን ይሄ የተዘዋዋሪ ፈንድ የሚባል በተለየ መንገድ ስራ ላይ እንዲውል የተፈቀደ ገንዘብ ነበር። እሱም በአዋጅ ባይሆንም በክትትልና ቁጥጥር ይሄ ተዘዋዋሪ ፈንድ ምን ውጤት አስገኘ፣ ስራ ላይ ምን ያህል ዋለ፣ ብለን በክትትልና ቁጥጥር የምንሰራው ስራ ነው ማለት ነው። ሌላ ስፔሲፊካሊ ወጣቶችን የተመለከተ ያው እንግዲህ ከተለያዩ ነገሮች ነጻ እንዲሆኑ ቅድም እንዳልኩት የመድኃኒትና ቁጥጥር አዋጅ ማለት ነው። ወጣቶች ከተለያየ የአደንዛዥ፣ የአልኮል፣ የምንና የመሳሰሉ ነገሮች ነጻ እንዲሆኑ ይሄን በህግ የመከልከል ይሆናል ስፔሻሌ፣ ከእድሜ በታች የሆኑ ከሀያ አንድ ዓመት እድሜ በታች የሆኑ ልጆች ወደዚህ እንዳይገቡ የሚከለክል ይህንንም ያካትታል። የህዝብ ተወካዮች ምክር ቤት እንደራሴዎቹ ከሁለት ወራት የክረምት እረፍት በኋላ በመስከረም ወር መጀመሪያ ግድም የ2012 አዲስ የስራ ዘመኑን ይጀምራል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤን መሰናዶ ነው። አብራችሁን ስለሆናችሁ በጣም እናመሰግናለን። አሁን የሴቶች በጋቢና የተሰኘው መሰናዶ የሚቀርብበት ነው። የዛሬ የሴቶች በጋቢና እንግዳችን ጋዜጠኛ ናት። በዘንድሮ የዓመቱ በጎ ሰው ዕጩና ልዩ ተሸላሚ ናት። አንድነት አማራ ትባላለች። የኢትዮጵስ የሕፃናት ፕሮግራም መሥራችና አዘጋጅም ናት። ከጋቢና ቪኦኤ ጋር ቆይታ አድርጋለች። ኤደን ገረመው እንደሚከተለው አሰናድተዋለች። አንድነት አማረ በጋዜጠኝነት በልጆች ፕሮግራም አዘጋጅነት ከልጅነቷ ጀምሮ ሰርታለች። ብዙዎች ግን የሚያውቃት የኢትዮጵስ የልጆች ቴሌቪዥን ፕሮግራምን ስታዘጋጅና በብዙ ኢትዮጵያውያን ሕፃናት ፊት ላይ ደስታን ስትፈጥር ነው። አንድነት እንዴት ወደ ሕፃናት ፕሮግራም ልትሳብ እንደቻለች እንዲት ነግረናለች። ያው ገና የሀይስኩል ተማሪ ያለው ነበረ፣ ህጻናት ፕሮግራም ላይ መሳተፍ የጀመርኩት የጀመረ ኢትዮጵያ ሬዲዮ የልጆች ዓለም የሚለው ፕሮግራም ላይ እሳተፍ ነበረ። ከዛ ዩኒቨርሲቲ ከገባው በኋላ እዛ የተለያዩ ጽሁፎችን አቀርባለው፣ በድምፅ እሳተፋለው። ከዛ ደግሞ ኢትዮጵያ ቴሌቪዥን የልጆች ፕሮግራም ማስታወቂያ ሲያወጣ ኢትዮጵያ ቴሌቪዥን ደግሞ ተቀጠርኩ፣ የልጆች ፕሮግራም ላይ ማለት ነው። እዛም ረጅም ጊዜ ከናባባ ተስፋዬ ጋር ወደ አራት አመት አምስት አመት ያህል ሰርቻለሁ እና በተለይ ከልጅነት ጊዜ ጀምሮ በተለይ አንደኛ ደረጃ ተማሪ ያለውን ሰልፍ ላይ እየወጣሁ አልብላቸው ነበር። ለልጆች የተለያዩ ጽሑፎችን ጽፌ ከቤት እየመጣሁ ከመጽሐፍ ላይ ነበር ትል ና የጋዜጠኝነት ፍቅሮ ነበረ ከልጅነት ጀምሮ ነው። ከዛ በልጅነት ደግሞ ወዲያው ደግሞ የተሳብኩት ወደ ልጆች ፕሮግራም ነው እና ከዛ ረጅም ጊዜ ልጆች ፕሮግራም ደግሞ ከመስራት የተነሳ ደግሞ በጣም ከልጆች ጋር ማሳለፍ የልጆች ፕሮግራም ማዘጋጀት የበለጠ መስራት ደግሞ ፍላጎቱ እያደረብን መጣ። ከዛም እንግዲህ በግል በግል ቴሌቪዥን ጣቢያ እንዲሁም የመጀመሪያው የሆነውን የኢትዮጵስ ፕሮግራም ከኔ ጋርም አንድ የስራ ባልደረባልን ሰአል ሳቶ መርሳ ላይ ይባላል አብረን በጋራ ይኸው ወደ ዘጠነኛው አመቷ የተጠጋሽ ነው ኢትዮጵስ ሳናቋርጥ እየሰራን እንገኛለን። በህፃናት ህይወት ላይ ሳትታክት ለአመታት በመስራቷ የዘንድሮ 2011 ዓ ም የበጎ ሰው እጩና ልዩ ተሸላሚ ሆናለች። ባሳለፍ ምፈልች በበጎ ሰው ሽልማት ላይ እጩ ሆኜ ይቀርብ ያለው ያው ምክንያቱ ምንድን ነው? በእነዚህ በጎ ሰው ማለት በእነዚህ ፕሮግራምን ማቅረብ በጣም ፈታኝ በሆነበት በተለይ የልጆች ፕሮግራም ማዘጋጀት በጣም ፈታኝ በሆነበት ጊዜ ፕሮግራሙ ያው ረጅም ጊዜ በመስራቴ ነውን? የመረጡ እኔ በቃ በህይወት የሚያስደሰኝ ስራ ከልጆች ጋር መስራት ነው። ጠዋት ከቤቴ ስወጣ እዛ እንደሚሄድ ሳቅ በጣም ደስ ይለኛል። ሰርቼ ስመጣ ነገም እንደማገኛቸው ሳቅ በጣም ደስ ይለኛል። ስለዚህ በምድር ላይ ደግሞ የምትወጂውን ነገር እንደ መስራት የሚያስደሱት ነገር ያለ ትወክል ምንም አይነት እንስሳን አትወክልም። ግን የሴት ገጸ ባህሪ ያላት የኢትዮጵያን ህጻናት ልትወክል ትችላለች ብለን ያሰብናት፣ ልጆቹን በመልካም ነገር ትቀርጣለች ብለን ያሰብናት አሻንጎሊት ናት። በነገራችን ላይ ኢትዮጵያ ውስጥ የህጻናት ፕሮግራም ማዘጋጀት እጅግ በጣም ፈታኝ ነው። የመጀመሪያው ነገር የብሮድካስት ህጉ በህጻናት ፕሮግራም ላይ ምንም ማስታወቂያ ማስኬድ አይቻልም የሚለው ነገር ፕሮግራሞች እንዲቀጥል አድርገው ፣ ስለዚህ እኔ ያው ግንዳርኩች ከልጅነት የጀምሮ ፍላጎቱ ስላለኝና እኛ አገር ላይ ህጻናቶች እንደተተዉም እየተሰማኝ ስለመጣ ከል እንዴ፣ ያስሉ ለምን ተዋለው፣ እስኪ በፍላጎቴና መስራት በምችለው አቅም ለምን አልሰራም። ስራው በጣም ነው የምወደው። በስራው በጣም ደስተኛ ነኝ። ስለዚህ ነው የቆየሁት። ስለዚህ መታገል ጀመርኩኝ። ኢትዮጵስ ፕሮግራም በኢቤስ ቴሌቪዥን ነው የምትተላለፈው። ኢቤስ ቴሌቪዥን ፕሮግራሙ እንዳይቋረጥ ከፍተኛውን አስተዋጽኦ አድርጓል። ምናልባት ኢቤስ ባይሆኑ ጣቢያው እናቋረጥ እንችል ነበረ። ግን እንዳልኩሽ እኔ ሽልማቱን ልቀበል እንጂ ከበስተጀርባው በጣም ሰዎች አሉ እና ደግሞ ያው የበለጠ መስራት እንዳለብኝ የበለጠ ለልጆች ማሰብ እንዳለብን አጋጣሚ ተጠቅሜ ደግሞ ለልጆች መሰራት እንዳለበት መልክት ማስተላለፍ እንዳለብኝ ተሰምቶኛል። በጣም ደስ ብሎኛል። አንድነት የኢትዮጵያ ልጆች ትኩረት ተነፍጓቸዋል። በዚህም የተነሳ መልካም ስብዕና የተላበሰ ተተኪ ትውልድ የማፍራት አደጋ ከፊታችን ተጋርጧል ትላለች። ልጆች እንደልባቸው እንዲያወሩ እንደሌላው ዓለም እንዲያወሩ አንፈቅድላቸው በአዋቂ ፊት ማውራት እንደማይቻል ዝም እንዲሉ፣ ወይም ደግሞ ትኩረት ሰጥተን አናወራቸውም እና አንድ ልጅ ሰው አክባሪ አርገሽ ካልቀረጽሽው፣ አንድን አንድ ልጅ አገሩን ወዳድ አርገሽ ካልቀረጽሽው፣ አላማ ያለው የሆነ ነገር ሰርቶ የሆነ ቦታ የሚደርስ አርገሽ ከልጅነቱ ጀምሮ ካልቀረጽሽው። አባባሉም አባባሉም አለ እኮ አንዴ አድጎ የተጣመመ ችግኝን ለማቃናት ፈለግ ምን ይሆናል? ይሰበራል። ስለዚህ ካሁኑ ጀምሮ የሌላውን ሰው ነገር ማክበር፣ እነዚህም ነገሮች አሁን ነው ማስተማር ያለብን። አስተሳሰባቸው ላይ ነው በጣም መስራት ያለብን። ስታጠቃልልም አሁን አሁን እየተጀመሩ ያሉት የልጆች ፕሮግራሞች ምንም እንኳን ላሉት የህጻናት ቁጥር አነስተኛ ቢሆኑም ይበል የሚያስብል ጅምር ነው። ወደፊትም በህጻናት ዙሪያ የምንሰራ ድርጅቶች ጥምረትን ፈጥረን ተጠናክረን በህጻናት ዙሪያ ያሉ ፖሊሲዎችን ለማስቀየር መስራት እንችላለን ትላለች። እንደምን አላችሁ ውድ አድማጮቼ። ድምፃዊ አሸብር በላይ ይባላለሁ። አዲሱን ዋዜማ የተባለውን ዘፈን በጋቢና ቪኦኤ ጋብዣቸዋለሁ። ሰባሰቦ ለዋዜማው ደስታ ሙሉ ነው። ከቤተሰብ ጋር የዋዜማውለት የዋዜማው ለት ልዩ ነው ፍቅር

አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። የዛሬው ስንብታችን ለዛሬው ቀን ብቻ ሳይሆን ላሳለፍነው ለ 2011 ዓ ም ጭምርም ነው። በሚቀጥለው ከነገ ጀምሮ በሚጀምረው በ2012 የኢትዮጵያን ዘመን እንገናኝ። አብራችሁን ስለነበራችሁ እናመሰግናለን። የተባረከ ዓመት፣ ብዙ የምታስመዘግብበት ድንቅ ዘመን ይሆንላችሁ። ጋቢና ቪኦኤ በዚህ ተጠናቋል። ሀብታሙ ስዩምና እንግዲህ ደግሞ በቅንብሩ ሞክቢሊያ ቤሮ አብረናችሁ ነበርን። በጀመርነው ያሸብር በላይ ሙዚቃ እንስነባበታለን። መልካም በዓል። I saw no one's my own. Just how no, no, to be to serve You are my love. what got in